የወጣቶች ዓለም አሚራማን ይባላል። የ24 ዓመት ወጣት ነው። ካለፈው አንድ ዓመት አንስቶ ነዋሪነቱን ሰሜን አውሮጳ ኖርዌይ አድርጓል። ኤንኤልኤ የሚባል ዩኒቨርሲቲ ውስጥ በድኅረ ምረቃ ክፍል የከፍተኛ ትምህርቱን በመከታተል ላይ ይገኛል። የሚያጠናው ዓለም አቀፍ ጋዜጠኝነትን ነው። በማኅበራዊ መገናኛ ዘዴ በተለይ ፌስቡክ ላይ ተሳትፎ የነቃ ነው። ያም ብቻ አይደለም። በቅርቡ የአሜሪካን ውጭ ጉዳይ መስሪያ ቤት ኃይል የተቀላቀልበት ጽንፈኝነትን ቫዮለንት ኤክስትሪሚዝም መልሶ ማጥቃት በሚል የጀመረው የማኅበራዊ መገናኛ ዘዴ ዘመቻ ላይም ተሳታፊ ነው። አሁን ብዙ ስታይ በማህበራዊ ድረገጾች ተጠቅመው ትላልቅ ዓለማችን ላይ ያሉ የሽብር ድርጅቶች ወይም እንደዛ የሚንቀሳቀሱ በሃይማኖት ስምም ቢሆን በሌላ አይዲዮሎጂ ይዘው የሚንቀሳቀሱ ግሩፖች የመነሻቸው ጽንፈኝነት ሲሆንና ከዛ በኋላ ያንን ጽንፈኝነት ወደ ጥቃት ወይም ወደ ጉልበት ሌሎችን በግዴታ የእኛን ሀሳብ ካልተቀበላችሁ፣ እንደኛ ካልሆናችሁ ወደሚል ማስፈራሪያና ድርጊቶች ይገባሉ እና እንግዲህ የአሜሪካን ስቴት ዲፓርትመንት ያዘጋጀውም የዩኒቨርሲቲ ተማሪዎች እነዚህ ሶሻል ሚዲያ ላይ ያሉ ቫዮለንት ኤክስትሪሚስቶችን እንዴት አድርገን ነው መከላከል የምንችለው ወይም ደግሞ መቋቋም የምንችለው ለእነሱን የሚቋቋም አንድ የሶሻል ሚዲያ ስትራቴጂ ማዘጋጀት ነበረ ዓላማው። የእንግሊዝኛው ሚሪያም ዌብስተር መዝገበ ቃላት ጽንፈኝነትን ሲተነትን ብዙሃኑ ትክክል አሊያም ምክንያታዊ ብሎ ከሚጠቅሰው ሐሳብ እጅግ ጽንፍ የደረሰ አስተሳሰብን ማመንና መደገፍ ይለዋል። አሚር በበኩሉ ጽንፈኝነትን እንዲህ ያብራራል። ኤክስትሪሚዝምን ጽንፈኝነት ይለዋል አማርኛው አይደል እና ጽንፈኝነት በራሱ ችግር ያለው አይመስለኝም የለውም። አንድ ሰው ጽንፈኛ መሆን ይችላል። በሀሳብ ደረጃ የፈለገውን ሀሳብ እስከ ጽንፉ ድረስ ይዞ መረዳት ይችላል። ነገር ግን ሌሎችን የኔን ሀሳብ ተረዱ ብሎ ለማሳመን በሚያደርገው ጥረት ቫይለንት ወይንም ደግሞ ይሄ ጉልበትን ኃይል የተቀላቀለበት ነገር ሰዎችን በግዴታ በማስገደድ እንግዲህ በመግደልም ሊሆን ይችላል። በጦር መሳሪያም ሊሆን ይችላል። በመምታትም ሊሆን ይችላል። በተለያዩ መንገዶች የሰዎችን ሀሳብ ወደ ራሱ ለመቀየር የሚያደርገውን ማንኛውም እንግዲህ ጥረት ቫይለንት ኤክስትሪሚዝም ብለን ነው እኛ የተረዳ ነው። አሚር በዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት የሚደገፈው ዘመቻ ውስጥ የተሳተፈው ከሌሎች ሶስት ኢትዮጵያውያን የዩኒቨርስቲ ጓደኞቹ ጋር በመሆን ነው። ከ50 በላይ የሚቆጠሩ የተለያዩ ዩኒቨርሲቲዎች የዘመቻ እቅዳቸውን ባስገቡበት ውድድር በመሳተፍም የና አሚር ቡድን ከሌሎች ዩኒቨርሲቲዎች ጋር ሊመረጥ ችሏል። የእኛ ግሩፕ በአራት ኢትዮጵያውያን የተቋቋመ ነው። እዚህ ሁላችንም ኖርዌ ዩኒቨርስቲ ተማሪዎች ነን። ከኢትዮጵያ የመጣንን የእኛም ግሩፕ እንግዲህ አመለከተ ማለት ነው። የራሳችንን ንድፈ ሀሳብ ይዘን ከዛ ከነዛ ሁሉ ዩኒቨርሲቲዎች ስቴት ዲፓርትመንት ይመርጥና የተሻለ ሀሳብ ነው የተሻለ ጥሩ ፕሮፖዛል ጽፈዋል ላላቸው ሀያ ቲሞች ሁለት ሺህ ዶላር ይሰጣል። ከሀምሳው ውስጥ ይመርጥና ለሀያዎቹ እኛም እንግዲህ ሀያዎች ውስጥ የመግባት እድል አግኝተን ያንን እንደ ፓይለት ፕሮጀክት ነው የመጀመሪያውን ስራህን የምታካሂደው እና ሁለት ሺህ ዶላር ተቀብለን ጀመርን ማለት ነው እንቅስቃሴዎችን። ከወጣት አሚር ጋር አንድ ቡድን የመሰረቱት ኢትዮጵያውያኑ የዩኒቨርሲቲ ተማሪዎች ወጣት ተድላ፣ የኔ አካል ምን ይችል መሰረትና ክብሮም ብርሃነ ናቸው በተሰጣቸው 200 ዶላር ዶላርም ኃይል የተቀላቀለበት ጽንፈኝነትን መመከት የተባለውን ዘመቻ ከሚማሩበት ዩኒቨርሲቲ ጀመሩ። የመጀመሪያው እዚሁ ያለንበት እኛ የምንማርበት ኤንኤልኤ ዩኒቨርሲቲ ኮሌጅ ይባላል። እዛው ያሉ ተማሪዎችን ስለ ጉዳዩ እንዲያውቁ የማንቃት እና ወደ ድርጊት እንዲሄዱ ከኛ ዘመቻ ጋር እንዲቀላቀሉ ያደረግንባቸው መንገዶች አሉ። ለምሳሌ ኮንፈረንሶች አዘጋጅተናል። የተለያዩ ተማሪዎች ጥያቄ የሚጠይቁበት በዚህ ጉዳይ ላይ ደግሞ ጥናት ያደረጉ ባለሙያዎች የራሳቸውን ጥናት የሚያቀርቡበት ዝግጅቶችን አዘጋጅተናል። የፌስቡክ ገጻችንንም በብዙ ሰዎች ዘንድ ላይክ እንዲደረግ ወይም ደግሞ ብዙ ተከታዮችን እንዲያገኝ እዚሁ የፕሮሞሽን ስራ ሰርተናል። ሌላው ወደ ኢትዮጵያ ያለውንም ኦዲንሳችንን ለማግኘት የመጀመሪያው የስነ ጽሁፍ ውድድር ነው ያዘጋጀነው። መስፈርቶችን አውጥተን የሥነ ጽሁፍ ውድድር አዘጋጀን። ከአንድ እስከ ሶስት ለወጡ እንሸልማለን ብለን አዘጋጀን እና ብዙ ተወዳዳሪዎችን አገኘን። በስነ ጽሁፍ ውድድሩ ኃይል የተቀላቀለበት ጽንፈኝነት ምን እንደሆነ እና ጉዳቱን እንዲ እንዲህ በመሳሰሉ ነገሮች ላይ ተማሪዎች ተካፍለዋል። በዛ የስነ ጽሁፍ ውድድር ላይ ሌላው ደግሞ በፌስቡክ ላይ እንደምታወቀው አሁን ላይ በጣም እየተለመደ የመጣው የቪዲዮ ስራ ነው። ብዙ ሰው ቪዲዮዎቻቸው ይታያል በፌስቡክ ላይ የሚለቁት። እኛም ወደ አራት ቪዲዮዎችን ሰራን፣ አጫጭር ቪዲዮዎች እና እነዚህ ሀሳባቸውም ሰዎችን ወደ ሰላም የሚመ- የሚጠራ ሀይል ከተቀላቀለበት ጽንፈኝነት ወደ ሰላም ወደ መረዳዳት ወደ ሪኮንሲሌሽን ወደ አንድ ላይ አብሮ ወደ መኖር ሌላውን ሀሳብ መረዳት በሀሳብ አንዱ ሰው ሌላውን በሀሳብ እንዲረዳ እንጂ ወደ ሀይል እንዳይሄድ የሚያስተምሩ ቪዲዮዎችን ነበረ ለመልቀቅ የሞከርነው። ቪዲዮዎቻችን ወደ ከሰማኒያ ሺህ በላይ እይታዎችን አግኝተዋል። በተጠቃሚ ዘንድ በተለያዩ ሀገሮች ታዳሚያኑ ጋር ለመድረስም በፌስቡክ ገጻቸው ባወጡት የጽሁፍ ውድድር አርባ አምስት ተማሪዎች ጽሁፋቸውን ልከውላቸዋል። የሰላሳ አራቱ ጽሁፎች መስፈርቶችን በማሟላታቸው ለውድድር ቀርቧል። ከእነዚህም መካከል አንደኛ ለወጣ አሸናፊ የስድስት ሺ ብር ለሁለተኛ አራት ሺ ብር እንዲሁም ለሶስተኛ ሁለት ሺ ብር ሽልማት ማዘጋጀታቸውን አስታውቋል። ፈጠራ የታከለባቸው አጥር ያሉ አራት የቪዲዮ መልእክቶችንም የዘመቻው አካል ማድረጋቸውን አሚራማን ገልጧል። በእርግጥም በፌስቡክ ገጻቸው ላይ እንደሰፈረው ከሆነ ሃይማኖታዊ ክርክሮች ወደ ግጭት ያመራሉ በሚል የቀረበው አጠር ያለ የአማርኛ የቪዲዮ መልእክት ብቻ በአንድ ወር ውስጥ ከ አርባ አራት ሺህ በላይ ተመልካቾችን አግኝቷል። በኢትዮጵያ የፌስቡክ ተጠቃሚዎች ላይ አሁን እነዚህ ባልኩ ትላልቅ የምንላቸው ብዙ ብዙ ተከታዮች ባላቸው የፌስቡክ ገጾች ላይ የሚሰጡ አስተያየቶችን እንደዚህ ለመቃኘት ሞክረናል እና አንዳንዶቹ በተለይ የሃይማኖትና የብሄር አይነት ጉዳዮች ሲነሱ ወደ ጽንፈኝነት የሚሄድ ሌሎችን ወደ መጥላት፣ ወደ ጉልበት የሚጠራ አይነት ነገር ወደ እንደው በጣም አድጎ ስታየው ወደ ጦርነት የዚህን እምነት ተከታዮችን ጨርስ እንውጣ፣ የዚህን ብሄር ተከታዮችን ንግደል አይነት አስተያየቶችን አይተናል። የሚገርምህ ነገር እነዚ አስተያየቶች ደግሞ የሌሎች የማህበራዊ ድረገጽ ተጠቃሚዎችን ላይክ ያገኙ ሁላ ነበር እና ኦፍኮርስ የሚተቹትም አሉ። በደንብ ወጥረው የሚከራከሩ አሉ። ግን ትንሽም ቢሆን እነዛ ሰዎች ላይ ሀሳባቸው በሌሎች ዘንድ ተቀባይነት ያገኛል። ይሄ ነገር ለእኛ ስጋት ነው። በማህበራዊ ድረገጽ በአዲስ አበባ ዩኒቨርሲቲና በመቀሌ ዩኒቨርሲቲ ባደረጉት ጥናት መሰረት አሚርና ጓደኞቹ ሶስት አበይት ነጥቦች ላይ ደርሷል። አንደኛ መጠይቁን የሞሉ የዩኒቨርሲቲ ተማሪዎች አብዛኛዎቹ በማህበራዊ የመገናኛ ዘርፎች ኃይል የተቀላቀለበት ጽንፈኝነት ፕሮፓጋንዳን መልሶ የሚታገል ትርክት ሊፈጠር ይገባል ብሏል። ይህን መሰል ጽንፈኝነትን ለመታገልም ኃላፊነቱ የግለሰቦችም የቡድናትም መሆን ይገቧል ሲሉ አክሏል። በሦስተኛ ደረጃ የመጠይቁ ተሳታፊዎች በማኅበራዊ የመገናኛ ዘርፎች የጽንፈኝነት ርዕዮተ ዓለም ስርጸት በተለይ በፌስቡክ ተጽዕኖ እጅግ እንዳሳሰባቸው ጠቅሷል። ያሉ ወጣት አሜራማን የጀመሩትን ጥናት ወደፊት ሰፋ አድርገው ለመስራት በማቀድ ኖርዌይ ውስጥ ከሚኖሩበት የክርስቲያን ሳንድ ከተማ ከንቲባ ጋር ተነጋግሯል። አድማጮች፣ ኃይል የተቀላቀለበት ጽንፈኝነት በሚል ርዕስ ያቀረብንላችሁ የወጣቶች አለም ጥንቅር በዚሁ ይደመደማል። ማን ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።